ዛሬ ማለዳ በአዳማ ዩኒቨርሲቲ ተማሪዎች የፊንፍኔ ዙሪያ የኦሮሚያ ልማት ዞን የተቀናጀ ማስተር ፕላን የተባለውን መቃወማቸውን ከስፍራው ያነጋገር ነው ተማሪ ገልጾልናል። ዛሬ በዩኒቨርሲቲ አዳማ ውስጥ በጣም ትልቅ ረብሻ ነበር። እሱም ደግሞ ፖሊሶች በማይታወቅ ሁኔታ ዩኒቨርሲቲውን ሰብሮ ገብቶ ተማሪዎች ያባሩ ነበረ። እንዲሁም ጥይት በመተኮስና አስለቃሽ ቦንብ በመወርወር ተማሪዎችን ሲበትኑ ነበር። ዩኒቨርስቲ ቫይስ ፕሬዚዳንት ዶክተር ለሚጉተ የሚባለው ይሄን ነገር ሁለተኛ ደግማችሁ ሰላማዊ ሰልፍ ከወጣችሁ ትሞታላችሁ፣ ትገደላላችሁ ገና መች በቃና እያሉ እየዛቱ ብን ያለበት ሰዓት ላይ ነን ያለ ነው። በአሁኑ ሰዓት በዩኒቨርሲቲው የሚገኙ የጸጥታ ኃይሎች የኦሮሞ ተማሪዎችን ከሌሎች ተማሪዎች እየለዩ ወደ ቅጥር ግቢው እንደሚመልሱ የተናገረው ስሙ እንዳይጠቀስ የጠየቀ ተማሪ ጥቃት እንዳይደርስብን ከፍተኛ ስጋት ውስጥ ነን ብሏል። ዩኒቨርስቲው የጦር ሰፈር እንጂ የትምህርት ተቋም እንደማይመስል ጠቅሶ በመንግስት ቁጥጥር ስር ስለዋሉ ተማሪዎችም ስም ዘርዝሯል። ብዙ ተማሪዎች ታፍሯሉ። አሁን እኔ የሚያውቃቸው እነ ታምራት ለገሴ ከኤሌክትሪካል ኢንጂኒሪንግ፣ ፍርኔሳ ወጋሪ ኤሌክትሪካል ኢንጂኒሪንግ፣ ኦዲያድ የሚባል ልጅ ተረፌ ብዙ እኔ ከኬሚካል ኢንጂኒሪንግ መሲን ልጅጋ ከ ኤሌክትሪካል ኢንጂኒሪንግ የተባሉትን ግማሾቹን ተማሪዎች የማውቃቸውን ብቻ ነው እየነገርኩ ያለው። ቢያንስ ከአንድ መቶ ሀምሳ በላይ ተማሪዎች በእስር ቤት ላይ ናቸው አሁን የሚገኙ የአዳማ ከተማ የጸጥታ አስከባሪ ኃይሎችን ለማነጋገር ያደረግነው ሙከራ አልተሳካም። ይህ በእንዲህ እንዳለ በምስራቅ ሐረርጌ የቆቦ ከተማ ነዋሪዎች ዛሬ ከጠዋቱ አንድ ሰዓት ጀምሮ እስከ አምስት ሰዓት ተኩል ድረስ ሰላማዊ ሰልፍ ማካሄዳቸው ተገልጿል። ሰልፈኞቹ ከአካባቢው ገጠሮች በሦስት አቅጣጫዎች ወደ ከተማዋ እንደገቡ ስማቸው እንዳይገለጥ የጠየቁ የሰልፉ ተካፋዮች ገልጸውልናል። የኦሮሚያ ፖሊስ ሰልፉን እንዲያቆሙ ቢያዝም ሕዝቡ ባለማቆሙ ሌላ ተጨማሪ ኃይል ወደ ከተማዋ መግባቱን ስማቸው እንዳይገለጥ የጠየቁ የአይን እማኝ ተናግረዋል። ሰልፉ ትንሽ እንደቆየ አጋዚ የሚባለውን ኃይል ጨምረው በመምጣት ተኩስ ከፈቱ። ሰልፉም ተበተነ። ነጋዴዎችና ሌላው ነዋሪም ከሶስት አቅጣጫ ወጥተው ስለነበር ብዙ ህዝብ ነበር። ህዝቡ በሩን ዘግቶ ነው የወጣው። አቶ አህመድ ሙሜ የተባሉ የቆቦ ከተማ ነዋሪ በሰልፉ ላይ አናታቸውን በዱላ ተመተው መቁሰላቸው ተገልጿል። የመንግስት ታጣቂዎች ጥይት ወደ ሰማይ እየተኮሱ ሰልፈኛውን እንደበተኑ ሰልፈኞቹ ይናገራሉ። ተጨማሪ የፌዴራል ኃይል ወደ ከተማዋ እየገባና የከተማዋ ፖሊሶች ደግሞ ከቤት ቤት በመዘዋወር የሰልፉን ተካፋዮች እያደኑ መሆኑ በነዋሪዎቹ ተገልጿል። የቆቦ ከተማ ሱቆችና ምግብ ቤቶች ዝግ ናቸው። በከተማዋ ከሚዘዋወሩት የጸጥታ ኃይሎች በስተቀር ጭር ብላለች። ሁኔታውን ለማጣራት ወደ ቆቦ ከተማ ፖሊስ ጣቢያ ያደረግነው የስልክ ጥሪ መልስ አላገኝም። ይህ በእንዲህ እንዳለ ዛሬ የዲላ ዩኒቨርሲቲ ተማሪዎች በብዛት የትምህርት ቅጥር ግቢውን ለቀው እየወጡ መሆናቸው ታውቋል። የአፋን ኦሮሞ ቋንቋ ባልደረባችን በስልክ ያነጋገረው የዩኒቨርስቲው ተማሪ ባለፈው ሳምንት በቦምብ ፍንዳታ የሁለት ተማሪዎች ሕይወት ካለፈ ወዲህ የተማሪዎች መኝታ ክፍሎች ተቃጥለዋል ብለዋል። ሌሎች ሁለት ተማሪዎች ደግሞ ተገለው አስከሬናቸው መታጠቢያ ቤት ውስጥ እንደተገኘና ሌላ አንድ ተማሪ አስከሬኑ በዩኒቨርስቲው አቅራቢያ በሚገኝ ደን ውስጥ እንደተገኘ ተናግሯል አዲስ ስለተገኙ አስከሬኖችና ስለ ዩኒቨርስቲው መቃጠል ከባለስልጣናት ለማጣራት ሙከራ አድርገን ስልክ አልተነሳለንም በነገ ዕለት እንመለስበታለን